ለ1997ቱ ምርጫ የኢትዮጵያ መንግስት የፖለቲካውን መድረክ ክፍት አድርጎ ነበር። ይሁን እንጂ ተቃዋሚዎቹ ገዢው ፓርቲ ሊያገኙ ይችላሉ ብሎ ከጠበቀው የበለጠ ድምፅ ባገኙ ጊዜ መንግስቱ ምርጫውን ሰርቋል ተብሎ ታወንጅሏል። በምርጫ ውጤት ላይ የተነሳው ተቃውሞ ሁከት አዘል ሆነ። አሁን ጠቅላይ ሚኒስትሩ ሌላ ሰው ነው። በዚህ ሁኔታ ውስጥ የዛሬ አስር አመት በፖለቲካ ትግሉ ውስጥ የነበሩ ተቃዋሚ መሪዎች በመጪው ምርጫ ምን ይጠብቃሉ? ፋንደር ፎልፍ ከአዲስ አበባ የላካቸው ዘገባ አለ። ሰሎሞን አባቴ ያቀርበዋል። በ1997ቱ ምርጫ የፖለቲካ ፓርቲዎች በነጻነት ነበር የሚንቀሳቀሱት። ክርክሮቹም የተጋጋሉና ህይወት የነበራቸው ደግሞም ለህዝብ በቀጥታ የተላለፉ የነበሩም ነበሩ መንግሥትም ቢሆን በዚያ የምርጫ ዘመቻ ሂደት ውስጥ ጣልቃ የገባ ከነበረ ይህ ነው የሚባል ግዝፈት አልነበረውም ወይም ጨርሶውኑ ጣልቃ የገባም ነበር። ምርጫው ከተጠናቀቀ በኋላ ግን ነገር ሁሉ ሆመጠጠ። የሀገሪቱ ቁመናና ቀልብ ሁሉ ተናጠ። የምርጫው ውጤት ሲነገርና ገዢው ፓርቲ ማሸነፉን ሲያውጅ የተቃውሞ ሰልፎች ጎዳናዎችን ያጥለቀልቁ ምድሩን ይንጡ ገቡ። በመጪ ቀናት በሰልፈኞችና በፖሊስ መካከል የተፈጠሩ ግጭቶች የ200 ሰው ሕይወት ቀጠፉ። በ1997 ዓ.ም. ምህረትና በ2002 ዓ.ም. ምህረት በተካሄዱት ምርጫዎች ወቅት የመላ ኢትዮጵያ አንድነት ፓርቲ መኢአድ መሪ የነበሩት ኃይሉ ሻውል ከ1997 ዓ.ም. ምህረት ወዲህ የፖለቲካው ድባብ ተለውጧል ይላሉ። They wouldn't let anybody ማንም የቅስቀሳ ዘመቻ እንዲያካሄድ አይፈቅዱም። ከዚያ ቀድሞ መንገዱን ይዘጉታል። ስብሰባዎች ሳይጀመሩ ይሰርዟቸዋል። የምርጫው ሂደት ራሱ በእጅጉ የተጠመዘዘ ነው። ወረቀቶች አሁኑኑ ምልክት ተደርጎባቸዋል። ምርጫ የት አለ? ገጠር ሁሉ በገዢው ፓርቲ ካድሮች ተጥለቅልቋል። ማንም ሰው ወይም አንድ ቡድን ከተቃዋሚ ጋር ከተነጋገረ በማግስቱ የሚገኘው እስር ቤት ውስጥ ነው። ያኔ ገዢው ፓርቲ ምርጫውን አጭበርብሯል፣ በሚል ፓርላማ አንገባም ካሉት የህዝብ ተመራጭ የነበሩ ተቃዋሚዎች አንዱ ኃይሉ ሻውል በዚሁ ውሳኔያቸው ምክንያት ከሌሎች የተቃውሞ መሪዎች ጋር ለሁለት ዓመታት ወህኒ ገብተው ነበር። ሌላው የተቃውሞ መሪ ልደቱ አያሌው ያኔ የኢትዮጵያውን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው ነበር። አሁንም የብሔራዊ ምክር ቤቱ አባል ናቸው። መንግሥት ሁልጊዜ የሚሞክረው በማዋከብ ለማሸነፍ ነው ይላሉ አቶ ልደቱ። ከዚ 1997 በኋላ ግን ኢላማውን ቀይሯል። ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ ከ2002 ዓ ም ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ህዝብ ነው ለማሸማቀቅ እየሞከሩ ያሉት። በሁለት ሺህ ሁለቱ ምርጫ የፓርላማ መቀመጫ ያሸነፈው የተቃዋሚ ተወዳዳሪ አንድ ብቻ ነው። ልደቱ እንደሚሉት በሕዝቡ ላይ ጫና ማሳደር ለመንግሥቱ ይቀላዋል። ምክንያቱም ብዙ ኢትዮጵያውያን የዕለት ተዕለት ኑሯቸው በቀጥታ የተመረኮዘው በመንግሥቱ ላይ ነውና፣ መሬት በመንግሥት ቁጥጥር ሥር የሚገኝ ነው። መንግሥቱን ቢቃወሙ መሬታችንን እንነጠቃለን ብለው ያስባሉ። በከተሞች ውስጥ መንግስት ነው ብዙውን ሰው ቀጥሮ የሚያሰራው። የግሉ ዘርፍ ያንን ያህል የተነቃቃ ወይም በስፋት የሚንቀሳቀስ ባለመሆኑ ምክንያት ብዙ ሰው የመንግስት ሠራተኛ ነው። አብዛኛዎቹ ከተሞች፣ አብዛኛው ቤት በመንግስት የተያዘ ነው። በመሆኑም እነዚያ ነዋሪዎች ለመንግስቱ ጫና በከፍተኛ ሁኔታ የተጋለጡ ናቸው። ፕሮፌሰር በየነ ጴጥሮስ ከ1983 ዓ ም አንስቶ በፖለቲካው ውስጥ እየተጓዙ ያሉ ሰው ናቸው። በ1992 እና በ1997 ዓ ም እንደራሴ እየሆኑ ተመርጠው በፓርላማው አገልግለዋል። አሁን የመድረክ ሊቀመንበር ናቸው። የእርሳቸው የምርጫ ወረዳ ከአዲስ አበባ 190 ኪሎ ሜትር በስተ ደቡብ የምትገኘው ሀድያ ነች። የምርጫ ወረዳቸው በመንግሥቱ ልዩ ኃይሎች ወታደሮች መሞላቱን ይናገራሉ። ወታደሮቹ ሰውን ለማሸማቀቅ ጠብመንጃዎቻቸውን እያሳዩ እንደሚንጎራደዱ ፕሮፌሰር በየነ አመልክተዋል። እንዲያም ሆኖ ግን በግንቦት 16ቱ ምርጫ ተቃዋሚዎች ካለፈው የተሻለ ቁጥር ያላቸው የፓርላማ መቀመጫዎችን ያሸንፋሉ ብለው ያስባሉ። the 2010 kind of declaration of victory would not convince anyone ኢህአዴግ ሁሉንም መቀመጫ አሸንፏል የሚባለውን የሁለት ሺህ ሁለቱን አይነት የድል አዋጅ ማንንም አያሳምንም። ጨዋታ ቢጤ ነገር ሊያመጡ ይችላሉ። አንዳንድ የእነርሱ ታማኝ የሆኑ ፓርቲዎች ሾልከው እንዲገቡ ሊያደርጉ ይችላሉ። መድረክም ጥቂት መቀመጫዎችን ሊያሸንፍ ይችላል። ይሁን እንጂ እንደዚህ አይነቱ ሁኔታ እውነታውንም ሆነ የመድረክን እውነተኛ አቋም አያሳዩም። ትግሉ ቀጥ ብሎ የቆመ አቀበት የመውጣት ያህል ቢሆንም ተቃዋሚዎች እየተንቀሳቀሱ መቆየታቸው ግን አስፈላጊ ነው ይላሉ ፕሮፌሰር በየነ። የምንወዳደረው ፖለቲካውን ለማንቀሳቀስ ስንል ነው። ባናሸንፍም እንኳ እየተንቀሳቀስን መቆየት እንፈልጋለን። የምርጫውን ነገሮች ሊነጥቁን ይችላሉ። እኛ ግን የፖለቲካውን የበላይነት ጨብጠን እንወጣለን። የተመሳጠረ ወይም የጃዙር ወከባ ይፈጸምብናል ሲሉ ተቃዋሚ ፓርቲዎች አባሎቻቸውና ደጋፊዎቻቸው የሚያሰሟቸውን ክሶችና ሮሮዎች ገዢው ፓርቲ አይቀበልም፣ ውድቅ ሲያደርጋቸው ነው የሚሰማው። የፊታችን እሁድ ለሚካሄደው የዘንድሮው የፓርላማ ምርጫ ድምፅ ለመስጠት 36 ሚሊዮን ኢትዮጵያውያን ተመዝግበዋል። ምርጫውን የሚታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ኅብረት ነው። you